የማይንማር መሪ ወይዘሮ ኡንግ ሳን ሱቺ በአገራቸው በተለይ በራኪኔ ግዛት የደረሰውን ግጭት ተከትሎ በርካቶች ከተገደሉና ከ400 ሺህ ሰዎች በላይ ወደ ባንግላዴሽ ከተሰደዱ በኋላ ትናንት ለመጀመሪያ ጊዜ ባደረጉት ንግግር ችግር በተፈጠረበት አካባቢ የደረሰውን የመብት ጥሰትና የሕዝቦች በደል አውግዘዋል። እንደ አውሮፓ አቆጣጠር ነሐሴ 25 ቀን የሮሂንግያ ሙስሊም ማህበረሰብ አባላት በሚገኙበት የአገሪቱ ግዛት በተቀሰቀሰ ግጭትና የማይንማር ወታደሮች በወሰዱት የኃይል እርምጃ በርካቶች መሞታቸውና ከ400ሺህ በላይ ስደተኞች ተሰደው ባንግላዴሽ መግባታቸው ታውቋል። የማይንማር መንግስት በሮሂንግያ ማህበረሰቦች ላይ እየወሰደ ያለውን ጥቃትና ማሳደድ የዓለም መንግስታት ያወገዙት ሲሆን የመንግስታቱ ድርጅት ዋና ጸሐፊ ሚስተር አንቶኒዮ ጉተሬሽ እርምጃውና እየደረሰ ያለው በደል ከዘር ማጥፋት ወንጀል የማያንስ መሆኑን ሲናገሩ ተሰምተዋል። የአውሮፓ ፓርላማ ባለፈው ሳምንት በማያንማር ላይ ባሳለፈው ውሳኔ በሮንጊያ ሙስሊሞች ላይ የሚፈጸመው የሰብአዊ መብት ጥሰትና ግድያ በአስቸኳይ እንዲቆም ከመጠየቁ በተጨማሪ እንደ አውሮፓ አቆጣጠር በ1990 ዓ ም ለወይዘሮ ስቺ የሰጠውን የሳካሮቭ ሽልማት ሊገፍ እንደሚችል ሁሉ አስታውቋል። ሰሞኑን በኒውዮርክ እየተካሄደ ያለው የመንግስታቱ ድርጅት ጠቅላላ ጉባኤም የማያንማርን ጉዳይ አንዱ አብይ አጀንዳው አድርጎ ሊወያይበት እንደሚችል የተገመተ ሲሆን የትናንቱ ንግግራቸው ለዚህ የዓለም አቀፉ ማህበረሰብ ውግዘትና ጫና ምላሽ እንደሆነ ተደርጎ ተቆጥሯል። ወይዘሮ ኡንግ ሳንሱቺ ትናንት በአገሪቱ ቴሌቪዥን ባደረጉት ንግግር ግን በሀገራቸው በተለይ በበራኪን ግዛት የደረሰው ግጭትና የህዝቦች መፈናቀል የዓለም አቀፉን ህብረተሰብ ብቻ ሳይሆን እሳቸውንም እንዳሳሰበ አስታውቀው መንግስታቸው የሚሸፍነው ነገር እንደሌለው ገልጸዋል። በራኪኔ ግዛት የተፈጠረው ሁኔታ በዓለም ዙሪያ በርካቶችን እንዳሳሰበን እናውቃለን። ይሁንና የማይንማር መንግስት የተፈጠረውን ችግር በሌሎች ለማላከክም ሆነ ኃላፊነትን ለመሸሽ አይቃጣም። ሁሉንም አይነት የሰብአዊ መብት ጥሰቶችንና ህገወጥ ጥቃቶችን እናወግዛለን ብለዋል። ወይዘሮ ሱቺ በንግግራቸው የመስከረም ወር ከገባ ወዲህ ሁኔታዎች የተሻሻሉ መሆናቸውን ወደ አካባቢው በመሄድ ማረጋገጥ የሚቻል መሆኑን በመግለጽ መንግስታቸው ሰላም ለማስፈንና የህግ የበላይነት እንዲረጋገጥ ለማድረግ እየሰራ መሆኑንም አስታውቀዋል። ሰላም እንዲመለስ፣ መረጋጋት እንዲፈጠርና በመላ አገሪቱ የህግ የበላይነት እንዲሰፍን ለማድረግ ቁርጠኞች ነን በማለት የጸጥታ አስከባሪዎች ስራቸውን በአግባቡና በህጉ መሰረት ብቻ እንዲያከናውኑ መመሪያ የተሰጠ መሆኑን ገልጸዋል። ወንጀል በፈጸሙና የሰብአዊ መብቶችን በጣሱ ሁሉም ወገኖች ላይም ተጣርቶ እርምጃ እንደሚወሰድ ተናግረዋል። ይሁንና አምነስቲ ኢንተርናሽናልን የመሳሰሉ የሰብአዊ መብት ድርጅቶች የወይዘሮ ሱሺን ንግግር የዘገየ ብቻ ሳይሆን ሁኔታውን ያድበሰበሰና ለተፈጠረው ችግርም ከወታደሮቻቸው ይልቅ የጥቃቱ ሰለባ የሆኑትን ወገኖች ተጠያቂ የሚያደርግ ነው ሲሉ ተችተውታል። ዓለም አቀፍ አጣሪ ቡድንም ወደ ስፍራው እንዲላክ ጠይቀዋል። ወይዘሮ ሱሺ ግን ባንግላዴሽ ከገቡት ስደተኞች መመለስ ለሚፈልጉት እየተጣራ እንዲመለሱ እንደሚደረግ በመግለጽ አገራቸው ለሰብአዊ መብት መከበር ቁርጠኛ መሆኗን ነው የተናገሩት። በሰብአዊ መብቶች መከበር ጉዳይ ለስላሳ ሆነን አናውቅም። መንግስታችን የአንድን የተለየ ማህበረሰብ ብቻ ሳይሆን የሁሉንም በአገሪቱ የሚገኙ ማህበረሰቦችን መብት ለማስከበር ዝግጁ ነው በማለት ለሰብአዊ መብት መከበር የመንግስታቸውን ዝግጁነትና ፈቃደኝነት ለማሳየት ሞክረዋል። ንግግራቸውን የታደሙትና የሰሙት የመንግስታት ተወካዮችና ዲፕሎማቶች ወይዘሮ ሱቺ የተጠበቀውን ያህል ባይሆንም በተወሰነ ደረጃ ኃላፊነት መውሰዳቸውንና ችግሩን ለማቃለል ፈቃደኛ መሆናቸውን በአዎንታ ወስደውታል። ይሁን እንጂ ወይዘሮ ሱቺ በማይንማር ወታደር ላይ ያላቸው ስልጣን ውስን በመሆኑና አገሪቱም በርካታ የተወሳሰቡ ችግሮች ያሉባት በመሆኑ ፈጥነው ችግሩን ያስወግዳሉ የሚል እምነት በብዙዎች ዘንድ የለም። ዓለም አቀፉ ማህበረሰብ ግን የወይዘሮ ሱቺን ንግግር አጥጋቢም ባይሆን ለዓለም አቀፉ ህብረተሰብ ጥሪ የተሰጠ መልስ አድርጎ በመቁጠር በአገሪቱ ላይ ሊወስድ የሚችለውን እርምጃ ሊያላላ ወይንም ሊያዘገይ ይችል ይሆናል የሚሉ በርካታዎች ናቸው። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ።